የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። በኦሮሚያና ሲዳማ ክልል አዋሳኝ አካባቢ በተቀሰቀሰ ግጭት ሰዎች ተገደሉ። ሁለት ሰው ነው የሞተው።

ያው ታናሽነት ታላቅ ነበረ። ሁለት ሰው ሞተዋል። አሁን ቅብር ላይ ነበረን። መንስኤ ከዚህ በፊት የነበረው ድንበር አካባቢ ያሉ ቤተሰብ አብሮ የምኖረ ቤተሰብ ነበረ። ውጡ ከኦሮሚያ ክልል ውጡ ተብለ እኮ ነዋር አደሮች አሁን እየተጎዱ ያሉ ከተጎጂ ቤተሰቦች ውስጥ ነው የሰማችሁት። ሙሉ ዘገባው በዕለቱ አቢረስ ይቀርባል።

የደቡብ ኦሞ ዞን ድርቅ ተጋላጮች የሰብአዊ እርዳታ አቅርቦት ያለመኖሩን የተመለከተ ዘገባም ደርሶናል በመጽሔቱ ክፍለ ጊዜ ይቀርባል ማክሰኞ የካቲት 28 2015 ዓ ም ጤና ስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ የስርጭት የቴክኒክ መሐንዲሱ ቢላንድራዴ አቀናባሪው ኤልያስ አስማረ የዕለቱ ዜና አቅራቢ ቆንጅት ታየነች

ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን አሁን የሰዓቱን የዓለም ዜና መልካም ምሽት ጤና ይስጥልኝ እንደምናመሻችሁ የምሽቱን የዓለም ዜና የማሰማችሁ ቆንጆ ይታየ ነኝ

የናይጄሪያ የተቃዋሚው ሕዝባዊ ዲሞክራሲያዊ ፓርቲ አባላት በቅርቡ የተካሄደውን ፕሬዝደንታዊ ምርጫ ውጤት በመቃወም በትናንትናው ዕለት ሰልፍ ወጥተዋል። በአቡጃ በብሔራዊ ምርጫ ኮሚሽን ጽሕፈት ቤት ደጃፍ የተቃውሞው ሰልፍ ያካሄዱት በመቶዎች የተቆጠሩ የፓርቲው ደጋፊዎች የምርጫውን ውጤት በመቃወም መፈክሮች አሰምተዋል።

የተቃውሞ ሰልፉን የመሩት የፓርቲው ፕሬዝደንታዊ እጩ አቲኩ አቡበከርና ሌሎችም የፓርቲው ባለስልጣናት ናቸው። የምርጫ ኮሚሽኑ የገዢው ኦል ፕሮግሬሲቭስ ፓርቲ እጩ ቦላ ቲኑቡ አሸንፈዋል ብሎ አውጇል። የምርጫው የድምፅ አሰጣት ሂደት በቴክኒካዊ እክሎች የተነሳ ተጓቶ ነበር። ምርጫው ተጭበርብሯል ያሉ ተቃዋሚ ፓርቲዎች በፍርድ ቤት እንደሚሟገቱ አስታውቀዋል።

የአፍሪካ ሀገሮችን ዲፕሎማሲያዊ ድጋፍ ለማሰባሰብ ጥረት እያደረገ ያለው የሩሲያ መንግስት ለማላዊ ሀያ ሺ ቶን ማዳበሪያ መለገሱ ተዘግቧል። በማላዊ የሩሲያ አምባሳደር ኒኮላይ ክራስሊንኮቭ ትናንት ሰኞ በመዲናዋ በሊሎንግዌ በተካሄደው የርክክብ ስነ ስርዓት ላይ ባደረጉት ንግግር ሀገራቸው ለአፍሪካ ሀገሮች ሁለት መቶ ስልሳ ሺ ቶን ማዳበሪያ እንደምትለግስ አስታውቀዋል።

የሩሲያው አምባሳደር አክለውም በመጪው ሐምሌ ወር ሴንት ፒተርስበርግ ከተማ ላይ በሚከፈተው በሁለተኛው የሩሲያና የአፍሪካ ጉባኤ ላይ የሚካፈሉ የአፍሪካ መሪዎች ሩሲያ ላይ የተጣሉት ዓለም አቀፍ ማዕቀቦች እንዲነሱ ግፊት እንደሚያደርጉ ተስፋ አለኝ ብለዋል። ለማላዊ የማዳበሪያውን ስጦታ የለገሰው ኡራልቼም ኡካልካይ የሚባል የሩሲያ የማዳበሪያ አምራች ድርጅት መሆኑ ተገልጿል።

የማላዊ የግብርና ሚኒስትር ሳም ካዋሌ የማዳበሪያው እርዳታ አራት መቶ ሺ አርሶ አደር አባወራዎች ምርታቸውን እንዲያሳድጉ ለመርዳት እንደሚውል መናገራቸውን የአሶሲየትድ ፕሬስ ዘገባው አመልክቷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው።

የሩሲያ ኃይሎች ዩክሬን ዶንባስ ክፍለ ግዛት ውስጥ ገፍተው ለሚያካሂዱት ጥቃት ባህሙት ከተማን መቆጣጠር ይኖርባቸዋል ሲሉ የመከላከያ ሚኒስትሩ ተናገሩ። የዩክሬን ፕሬዚደንት ቮሎዶሚር ዜሌንስኪ በበኩላቸው ባህሙት ላይ መዋጋታችንን እንቀጥላለን ሲሉ ዝተዋል። የሩሲያ የመከላከያ ሚኒስትር ሰርጌ ሾይጉ ዛሬ ለጦር ሰራዊቱ ባለስልጣናት ባደረጉት ንግግር

ባህሙት ለዩክሬን ኃይሎች መክተው የሚዋጉባት ቁልፍ ቦታቸው እንደሆነች ገልጸው የሩሲያ ኃይሎች ወደ ውስጥ ዘልቀው ለማጥቃት ከተማይቱን መያዝ እንዳለባቸው ተናግረዋል። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ በበኩላቸው የጦር አዛዦቻቸው በሙሉ በአንድ ድምፅ ባህሙት ላይ ውጊያውን መቀጠል አለብን እንዳሉ አስታውቀዋል። የምስራቅ ዩክሬኗ ከተማ ለወራት ከባድ ውጊያ ውስጥ ነው የቆየችው።

ትናንት የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን በሰጡት ቃል የሩሲያ ኃይሎች ያቺን ከተማ ቢይዟት በጦርነቱ ይዞታ ላይ የሚያመጣው ወሳኝ ለውጥ አይኖርም ብለው እንደነበረ ይታወሳል። የጦርነት ጥናት ተቋም የሚባል ዋሽንግተን የሚገኝ የምርምር ተቋም

የዩክሬን ወታደሮች ከባህሙት ታክቲካዊ የማፈግፈግ እርምጃ የወሰዱ እንደሚመስል ተናግሯል። ሆኖ ሙሉ በሙሉ ለቀው ለመውጣት እየተንቀሳቀሱ ነው የሚል ድምዳሜ ከወዲሁ ለመስጠት አይቻልም ነው ያለው።

የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ዛሬ ማክሰኞ በኢራቅ አስቀድሞ ያልተገለጸ ድንገተኛ ጉብኝት አድርገዋል። ሚኒስትር ኦስተን ባደረጉት ንግግር ኢራቅ ውስጥ የተሰማሩ የዩናይትድ ስቴትስ ኃይሎች ራሱን እስላማዊ መንግሥት ብሎ የሚጠራውን ቡድን ድል ለመምታት እየተንቀሳቀሱ መሆናቸውን ገልጸው ተልእኳቸውን ለማከናወን እንዲችሉ ደህንነታቸውን መጠበቅ

አስፈላጊ መሆኑን አጽንዖት ሰጥተው ተናግረዋል። ጸረ ዳኢሽ ትብብራችን የሁለቱ ሀገሮቻችን ግንኙነት ቁልፍ ምሰሶ ነው ያሉት ሚኒስትሩ ዩናይትድ ስቴትስ በኢራቅና በአጠቃላይ በክልሉ ጸጥታ እንዲሰፍን የሚደረገውን ትግል ማገዟን እንደምትቀጥል አረጋግጠዋል።

የዩናይትድ ስቴትስ የመከላከያ ሚኒስትር በቆይታቸው ከኢራቅ ጠቅላይ ሚኒስትር ሞሐመድ ሺያ አልሱዳኒ ጋር ተገናኝተው የተወያዩ ሲሆን የኢራቅን መሪዎች የህብረቱን ኃይሎች ደህንነት መንግሥታዊም ሆነ መንግሥታዊ ካልሆኑ አካላት ጥቃት ለመጠበቅ ስላላቸው ቁርጠኝነት ምስጋና አቅርበዋል። ኢራቅ ውስጥ ያሉ የዩናይትድ ስቴትስ ኃይሎችና ባግዳድ የሚገኘው ኤምባሲዋ በኢራን የሚደገፉ ታጣቂዎች የሮኬት ጥቃት ኢላማ ሆነው ቆይተዋል።

ዩናይትድ ስቴትስ ኢራቅ ውስጥ 2500 የሚሆኑ ወታደሮች ያሏት ሲሆን ተልእኳቸውም የኢራቅን ኃይሎች ራሱን እስላማዊ መንግስት ብሎ ከሚጠራው ቡድን ጋር በሚያካሂዱት ውጊያ ማማከርና መርዳት መሆኑ ተመልክቷል።

የቻይና የውጭ ጉዳይ ሚኒስትር ቺን ጋንግ ከተሾሙ ወዲህ የመጀመሪያቸው በሆነው ጋዜጣዊ ጉባኤ እያሽቆለቆለ የሄደውን የዩናይትድ ስቴትስና የቻይና ግንኙነት አስመልክተው ዩናይትድ ስቴትስ ላይ የበረታ ነቀፌታ ሰንዝረዋል።

ዩናይትድ ስቴትስ ለራሷ ጥቅም ስትል የዩክሬን ጦርነት እንዲራዘም ፍላጎት ስላላት የሰላም ጥረቶቹን እያደናቀፈች ናት የሚል ድምጸት ያለው አስተያየትም ሰንዝረዋል። የውጭ ጉዳይ ሚኒስትሩ ነቀፌታውን ያሰሙት ሥራው የቀረበለትን ማጽደቅ በሆነው ምክር ቤት ዓመታዊ ጉባኤ ጎን ለጋዜጠኞች በሰጡት ቃል ነው ሲል የአሶሼትድ ፕሬስ ዘገባ አመልክቷል።

በመጨረሻም እንደ አውሮፓውያን አቆጣጠር በ2012 ዓመተ ምህረት አሜሪካዊውን ጋዜጠኛ ጠልፈው ለሁለት ዓመታት ተኩል ያገቱትን የሶማሊያ የባህር ላይ ዘራፊዎች በመርዳት የተከሰሱ አንድ የዩናይትድ ስቴትስ ዜጋ እና አንድ ሶማሊያዊ በኒውዮርክ ፍርድ ቤት የጥፋተኝነት ውሳኔ እንደተሰጣቸው አቃቢያን ሕግ ገለጹ።

ሞሐመድ ታሂሊል እና አብዲ ዩሱፍ ሀሰን ኒውዮርክ ፌዴራል ፍርድ ቤት ባለፈው እንደ አውሮፓውያን አቆጣጠር የካቲት 24 ቀን የተሰየመ ከህዝብ የተውጣጣ ክስ ሰሚ ችሎት ሰው በማገት በማሴር ለሽብርተኛ ተግባር የሚውል ድጋፍ እና ሌሎችም ወንጀሎችን በመፈጸም ጥፋተኞች ብሎ ፈርዶባቸዋል። እስከ እድሜ ልክ እስራት የሚደርስ ቅጣት ሊፈረድባቸው እንደሚችል ተመልክቷል።

ለዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ። ቆንጆ ይታየን። ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት

የሚተላለፈውን ስርጭታችንን ነው። ማክሰኞ የካቲት 28 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዌብና ማኅበራዊ መገናኛ አቀናባሪያችን አባየሁ ገበያው የዕለቷ ዋና አዘጋጅ ሲሆን ግርማ የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ ናቸው። የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ጃን ድራይደን ነው። ወደ ዕለቱ አቢረስ ከማለፋችን አስቀድሞ አሁን ቆየት ብሎ ከሚሰሙት ድምፆች አንዱን ለቅምሻ እንበል።

በአማራ ክልል ደቡብ ወሎ ዞን ወረኢሉና ጃማ ወረዳ ስንዴ አምራች አርሶ አደሮችን ድምፅ ነው የሰማችሁት። በሁለተኛው አጋማሽ በንግድና ምጣኔ ሀብት ዝግጅታችን ይመለሳሉ። አሁን ወደ ዕለቱ አብይ ርዕስ ቀደም ብዬ በመግቢያው ያስተዋወቅኩት አብይ ርዕስ በኦሮሚያና ሲዳማ ክልል አዋሳኝ አካባቢዎች በሚገኙት ጎብሄማና

ቦቼሳ በተባሉ አካባቢዎች በተከሰተ ግጭት አስራ ሁለት ሰዎች መገደላቸውን የጉጂ በጉጂ የሚኖሩ ቤተሰቦች መሆናቸውን የገለጹ ነዋሪዎች ተናገሩ። በጉዳዩ ላይ ከአካባቢው ባለስልጣናት ምርጃ ለማግኘት ያደረግነው ተደጋጋሚ ሙከራ ግን አልተሳካም። በሌላ በኩል የጭሪ ወረዳ ጤና ጣቢያ አንድ ሰራተኛ በጥይት ቆስለው ጤና

ጣቢያ ለደረሱ ሰዎች የሕክምና አገልግሎት መስጠታቸውና ተጨማሪ ሕክምና ያስፈልጋቸዋል ያሉትን ወደ ሆስፒታል መላካቸውን ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ሐዋሳ ቅርንጫፍ ስለ ጉዳዩ መረጃ መኖሩን ጠቅሰው በቅርቡ ሪፖርት ይፋ እናደርጋለን ያሉት ዮናታን ዘብዴዎስ ነው ያጠናቀረው።

የሲዳማ ክልል የጭር ወረዳ ነዋሪ መሆናቸውን የገለጹት አቶ ፍሳ ኑሼ ካለፈው ሳምንት ጀምሮ በሁለት ክልል አዋሳኝ አካባቢዎች በተቀሰቀሰ የግጭት ቡርቃ ቡታሮ እና ሳሙኦል ቡታሮ የተባሉ ሁለት ያጎታቸው ልጆች በአንድ አካባቢ እንደተገደሉባቸው ተናግሯል። ሁለት ሰው ነው የሞተው። ያው ታናሽነት ታላቅ ነበረ። ሁለት ሰው ሞተዋል። አሁን ቅብር ላይ ነበረን ለስብሰባ ተብሎ በተጠሩበት ቦታ

ሳያስቡት ተፈጽሟል በተባለ ጥቃት ግድያ መፈጸሙን ገልጸው ጥቃቱን የፈጸሙ ታጣቂዎች ማንነትን በለየ ሁኔታ ድርጊቱን መፈጸማቸውን ተናግሯል።

ግጭቱ ያው መጀመሪያ የተፈጠረው ሊቀመንበር ነበረ፣ ስብሰባ ተቀመጥ ብሎ ሰው ሁሉ ሰብስቦ ነው። ያው ነሳ ሰው ላይ ነው የትኩስ የከፈቱት መጀመሪያ። ሰውን ገሎ ነው የሸሹት። ሰው በዛ ሰዓት ብዙ ሰው ነው የተጎዳው። ክልሉ የኦሮሚያ ውስጥ ነው፣ ስዳማ አብሮ ነው የሚኖረው። ያው አንድ ላይ ተቀላቅሎ ተዋልዶ አንድ ላይ ነው የሚኖረው። ዝም ብሎ ስብሰባ ተቀመጡ ብሎ ሰው አቀናጅቶ ነው ያው ጉዳት ያደረሰው ያው ህግ አካል ነው።

የደህንነት ስጋት ስላለባቸው ስማቸው እንዳይገለጽ ጠየቁ። ሌላ አስተያየት ሰጪ በበኩላቸው የግጭቱ መንሴ ከማንነትና የአካባቢ ባለቤትነት ጋር የተያያዘ እንደሆነም ጠቁሟል። መንስኤ ከዚህ በፊት የነበረው ድንበር አካባቢ ያሉ ህብረተሰብ አብሮ የሚኖረው ህብረተሰብ ነበረ። ውጡ ከኦሮሚያ ክልል ውጡ ተብለ እኮ ነው አርሶ አደሮች አሁን እየተጎዱ ያሉ። ግድያው የተፈጸመው በኦሮሚያ ክልል ምዕራብ አርሲ ዞን ነንሰቦ ወረዳ ጉቦ ሄማና በጨሳ ቀበሌ መሆኑም ተገልጿል።

አቶ ፍስሀ፣ ሁለት ወንድሞቼ የሚሏቸውን ጨምሮ ከአስራ ሁለት በላይ ሰዎች መገደላቸውን ተናግሯል። የሞተው አሁን አስራ ሁለት ደርሷል። ያው ዛሬም ሄደዋል፣ ሬሳ ፍለጋ የሄደ ሰው አለ። አስራ ሁለት ነው ትላንት የሆነው። አሁንም ሬሳ እየፈለገ ውጭ ነው ያለው። አሁን የሞተው የቀረው አሁን አልተለየም እስካሁን። በዚህ ቀበሌ ከስዳማና ከአርሲ ዞንም የተውጣጡ ሁለት ሊቀመንበር የተሾንበት መሆኑን ጠቁመው ይህ ሁኔታም

ለግጭቱ መንሰሳዊ እንዳልቀረም ጥርጣሬያቸውን አንጸባርቋል። ግጭቱ ከተከሰተ ከሳምንት በላይ ሆኗል የሚሉት ሌላ አስተያየት ሰጪ የጭሪ ወረዳ ነዋሪም ተገደሉ ከተባሉት ውስጥ ሰባት ነዋሪዎችን እንደሚያውቋቸውም ጠቁሟል።

ከዚህ በፊትም ወደ ሰባት የሚሆኑ አርሶአደሮች ተገድለዋል። የሆኑ አሁን ወደ ስድስት ይሆናል። ከየጫካው ከየጉራንጉሩ እየተሰበሰበ ነው ያለ ሬሳ ቁጥር ይጨመራል ተብሎ ይገመታል። በሰላማዊ ሰዎች ላይ ጥቃት ፈጽመዋል በሚል በነዋሪዎች ወቀሳ የሚቀርብባቸው የምዕራብ አርሲ ዞን የነንሰበ ወረዳ ሚሊሻና ብጥለንሳ ወይም በታኝ የሚል ስያሜ ያላቸው ኢመደበኛ ቡድኖች እንደሆኑ ያነጋገርናቸው ነዋሪዎች ገልጸውልናል እና ግጭቱ በሚነሳበት ወቅት ላይ ቤት ንብረታቸውን ያቃጥላሉ።

እንደገና ደግሞ የአካባቢው ይሄ የሆነ ቢትሌንሳ የሚባል ቡድን አለ፣ ወይም በአማርኛው በታኝ የሚባል ቡድን አለ። ይህ በታኝ ቡድን ደግሞ ሁለቱንም መካከል ላይ ገብቶ ማስታረቅ በሚገባበት ሰዓት የሲዳመኛ ቋንቋ ተናጋሪዎችን ብቻ የለዩ ጉዳት በጣም አደርሷል። ከምዕራብ አርሲ ወረዳም

የተገደሉ ሰዎች እንዳሉም አስተያየት ሰጮች ተናግሯል። ከዛም በኩል የተገደለም አለ። ግጭት ከተነሳ በኋላ እነርሱ በኩልም ሁለት ሰው አካባቢ የተገደለም ይኖራል ተብሎ አሁን እየተነገረ ነው። ከወረዳዎቹ እስከ ክልል ያሉ የሁለቱን ክልል ባለስልጣናትን አስተያየት ለማግኘት ያደረግኩት ጥረት አብዛኛዎቹ የእጅ ስልካቸውን ጥሪ ስለማይመልሱ ሌሎቹ ደግሞ አንስተው

ስብሰባ ላይ መሆናቸውን ብቻ ገልጾ ስልካቸውን ስለሚያጠፉ ምላሻቸውን ማካተት አልተቻለም። የነን ሰብ ወረዳ አስተዳሪ አቶ ኡመር ጠና ግን በዚህ ጉዳይ ላይ መናገር እንደማይፈልጉ በአጭር የጽሑፍ መልእክት ገልጸውልናል። የኢትዮጵያ ሰብአዊ መብቶች ኮሚሽን የአዋሳ ቅርንጫፍ ኃላፊ አቶ በጋሻው እሸቱ ስለ ጉዳዩ መረጃ እንዳላቸው ጠቅሰው በቅርቡ በሪፖርት ይፋ እንደሚያደርጉም ተናግሯል። ይሁን እንጂ ስማቸው እንዳይጠቀሰ ጠየቁ። የጭሪ ወረዳ ጤና ጣቢያ ሰራተኛና የስራ ኃላፊ

በመሳሪያ ጥይት ቆስለው የመጡ ተጎጂ ዜጎችን ማከማቸውን፣ ሌሎችን ከፍ ያለ ህክምና ወደሚገኝበት ሐዋሳና ወደ ቦና አጠቃላይ ሆስፒታል መላካቸውን ተናግሯል። እስኪ ትናንትና የቆጠርነው ወደ ሀያ ስምንት ነው እና እንግዲህ ሪፈር የተደረገ ወደ አስራ አንድ አካባቢ ነው እና የሞቱም አሉ ህይወታቸው ያለፉ በየጫካ የተገኙትን አልቆጠርንም። እንግዲህ ወደ እኛ ወደ ጤና ተቋም የመጡትን ነው ካውንት ያደርግ ነው እና ሪፈር የተደረገ ወደ አስራ አንድ

ቦና ጀነራል ሆስፒታል መሰረ ተደረጉ አሉ። ከተደረጉ ደግሞ አንደኛ ወታደር ነው። እሱ ወደ ራሳቸው ህክምና ተቋም ይገባል። በዚያ በኩል ነው። የሐዋሳ ሪፈራል ሆስፒታል በበኩሉ ቅዳምና ኢሁድ የሆስፒታሉ ቀዶ ጥገና ክፍል እድሳት ላይ ስለነበረ የተቀበልነው ቁስልኛ የለም ሲሉ የሆስፒታሉ ሜዲካል ዲሬክተር ዶክተር ነጋሽ ታገሴ ለቪኦኤ ገልጿል። የአካባቢው ነዋሪዎች በሁለቱ ክልል አዋሳኝ አካባቢዎች

ከዚህ በፊትም ግጭት የተፈጠረ ለህይወት ህልፈትና ንብረት ውድመት እንደሚዳርግ ተናግሯል። ለአሜሪካ ድምፅ ራዲዮም፣ ዮናታን ዘብዲዮስ ሐዋሳም ዮናታንን ላመስግንና ከግጭት ወደ ድርቅ ወደሚመለከት ርዕስ ነው የምንሸጋገረው። የደቡብ ኦሞ ዞን ድርቅ ተጋላጮች የሰብአዊ እርዳታ አልቀረበልንም አሉ።

ደቡብ ኦሞ ዞን ለድርቅ የተጋለጡ አርብቶ አደሮች በቂ የሰብአዊ ድጋፍ እንዳላገኙ በደቡብ ክልል ምክር ቤት የሐመርና የኛንጋቶም ብሔረሰብ ተወካዮች ገለጡ። በዞኑ በድርቅ ለተጎዱ ዜጎች የክልሉና የፌዴራል መንግስት እንዲሁም አጋር ድርጅቶች አስቸኳይ የሰብአዊ ድጋፍ እንዲያቀርቡላቸው ነው ጥሪ ያሰሙት።

የሐመርና የኛጋቶም ወረዳን ጨምሮ በዞኑ ከ330 ሺህ በላይ ዜጎች አስቸኳይ ጊዜ የምግብ እርዳታ ፈላጊዎች መሆናቸው ነው የተመለከተው። አሁንም የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ነው የተከታተለው።

በደቡብ ክልል ምክር ቤት የሐመር ወረዳ የካራ ብሔረሰብ ተወካይ አቶ ዱንጋና ፓም በዞኑ የሚገኙ የድርቅ ተጎጂዎች ከመንግሥትና ወርልድ ቪዥን ከተሰኘ ተቋም ከሚያገኙት የተቆራረጠ ድጋፍ ውጭ የተለየ ነገር እንደማያገኙ ተናግሯል። ቢሆንም አሁን በቂ አይደለም ነው። በቂ ያለሆነ በምክንያት ምንድን ነው? አሁን ይሄ ይህ ልህዶ የምንሰጠ ለውስን የተመዘገቡ ሰዎች ናቸው ያሉት፣ ግን ችግሩ ያለ ሆል ኮሚኒቲ ላይ ነው ያለው። ሁሉም ኮሚኒቲ ላይ ነው ሐመር ላይ ካራ ላይ ኛቶም

ዳሰነች ነች ኮይጉ ሙርሌ፣ ጸማይ፣ በና፣ ኤርቦሬ ዳሰነች፣ እነዚ አጠቃላይ እንትነ በአርብቶ አደር አካባቢ ያለው ሲረት ድርቅ ያለ ሲረት አሁን ድርቁ ስጋቱ አሁን ከዚህ በዚ ፀሐዩ በዚ ከቀጠለ ከሰው አልፎ ወደ እንስሳት የመግባት ነገሮች ይኖራሉ። ምክንያቱም ግጦሽ የለም፣ ሳር የለም። ዝናብ ነው እንግዲህ ግጦሽ ሳር የሚበቅለው። ይህም ችግር አለ

ሰዎች ላይ ያ ስለሆነ አሁንም ራብ ስላለ የሚመልክተው አካል አስቸኳይ የሚያስፈልገው ነገር ድጋፍ ዘላቂ ግን ዛሬና ተናጎዳ ብቻ ሳይሆን ቢያንስ ሰስተናቢሊቲ ሰስተን ሊያደርገ የሚችል ስራዎቹ መንግስትም ሆነ የሚመልክተው አካላት ቢሰራ የሚል ሀሳብ ነው ያለኝ።

እሳቸው በጠቀሷቸውና በዞኑ ሌሎች አካባቢዎች በአጠቃላይ 337,000 ዜጎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው የዞኑ ባለሥልጣናት በቅርቡ ለአሜሪካ ድምፅ መናገራቸው ይታወሳል።

ከነዚህ ውስጥ 1000 አርብቶ አደሮች ከሐመር ከ20 ሺህ በላይ ደግሞ ከኛንጋቶም ወረዳ ለምግብ እጥረት ተጋላጭ መሆናቸውም ተገልጿል። አቶ ዱንጋ ችግሩ የተባባሰው ከሶስት ወራት ወዲህ መሆኑን ጠቅሰው መንግስት ዘላቂ መፍትሄ በሚገኝበት ሁኔታ ላይ ትኩረት ማድረግ እንደሚገባውም ጠቁሟል። ይሄ ችግሩ እነዚያ ጫፍ ወጥቶ የወጣው ከተወሰነ ጊዜ በወዲህ ነው። የተሻለ መጀመሪያ የተሻለ እንትኖች ነበሩ።

ይሄ ልብ ችግር አልነበረም። የተወሰነ ቦታዎች ጥሩ አንዱ ድርቅ በሆን አንዱ አካባቢ የሆነ ይሄሎች ነበሩ። አንዱ አንዱ ጋር ሄዶ የመሸመት ነገሮች ነበሩ። ከተግዘ ወዲህ በኋላ ነው ነው ሲረስ እየገባ ያለው ሲረስ ገባው። መንግስትም ወርዶ ያሉን ጥናት አድርጎ ከሰብትኔት የሰብትኔት ይሄ በሰብትኔት የተደገፉ ያሉ ሁኔታዎች አሉ። ፕረንክት ማለት የተደረጉ ያሉ ነገሮች አሉ። ግን ተጨማሪ አሁንም ደግሞ ይሄ ብቻ በቂ አይደለም ነው

በቂ ስል አይደለ አሁን የባባስ ስለሚሄድ አሁን ሌላም ተጨማሪ እርዳታዎች እየደረጉ ምንት መደረግ አለበት የሚል ነገር ነው አቋም መንግስት የያዘው እስከ ሌላኛው ድረስ እስከ ፌዴራል ድረስ የያዘው ማለት ነው። ስለዚህ እኛም ይሄንን ነው በየውይቶች እንትን ያደርጋል ነው ይሄንን ነው ስለዚህ በዚህ የተነሳ እየደረገው ያሉ ነገሮች አሉ ግን የሚደረገው ነገር በቂ አይደለም ነው። ሌላ በክልሉ ምክር ቤት የኛንጋቶም ብሔረሰብ እንደራሴ መሆናቸውን የገለጹት ወይዘሮ ሀና ይጀም በእኛንጋቶም ወረዳ አስኪ የሚሉት ድርቅ ተከስቶ መቆየቱን ገልጿል። በጣም የከፋ ድርቅ ነው ያለው

መንግስት ትኩረት ሰጥቶ ካልሰራ በጣም አሳሳቢ ሁኔታ ነው ያለው። እንስሳትም በእንስሳትም በሰውም ህይወት ላይ ጉዳት ሊደርስ ይችላል ብዬ አምናለው። ስለዚህ አሁንም መንግስት የሚሰራቸው ነገሮችም አሉ ነገር ግን በቂ አይደሉም። የህብረተሰቡ ለጉዳት መዳረጉን

ሳርና ውሃ ፍለጋ ድንበር ተሻግረውም ጎረቤት ሀገር ድረስ ሩቅ ቦታዎች እንደሚጓዙም ተናግሯል። ሁለተኛ ደግሞ የእንስሳታቸው ሩቅ ቦታ ሳር ፍለጋ ሳር ፍለጋ የሄዱ ነው። ድንበር ዘለልም እስከ ኬንያ ድረስ እስከ ሱዳን አጎራባች እንትኖችም አሉ ዞኖችም አሉ ሱርማ አካባቢ

እዛም ዘሎ ጥልቅ ብሎ ገብተዋል። ስለዚህ እንደኛ ወረዳ በጣም ድርቅ ሁኔታ ከፍተኛ ሁኔታ ነው ያለው። እሱም ብቻ አይደለም፣ ውሃም ጭምር ውሃም ጭምር በጣም የከፋ ሁኔታ ነው ያለው። ባለፈው መንግስትም በውሃ ላይ የሰራቸው ትልቅ ጉድጓዶች አሉ። እነሱም እስካሁን ድረስ አገልግሎት አልሰጠም፣ ተደፍኖ ነው ያለው

ሁለተኛ ደግሞ ባለፈው መንግስት ክልል መንግስት ድጋፍ የሰጣቸው ቦታዎች ነበሩ። እሱንም ወደ ክልል የተመለሱበት ሁኔታ ነው ያለው። ህዝቡ ይሮሮ በጣም ያስቸገሩ ነው። በዞኑ የነበሩ ወንዞች መድረቃቸው፣ አካባቢው ቆላማ መሆን፣ የግጦሽ መሬት መቃጠል፣ የከርሰ ምድር ውሃ በጣም መስረግ ጉዳቱን አባብሶቷል የሚሉት

ህጻናት፣ እናቶችና አቅመ ደካማ አረጋውያን በከፍተኛ ሁኔታ ተጎድተዋል ሲሉም ተናግሯል። እንግዲህ እኛንጋቶም ቤር ደግሞ ክብሸሽ እምባል አለ ጉድጓድ ከአስር ሰው በላይ ነው ውሃ የሚያወጡት ከአስራ ምናምን አያ ምናምን ሰው እንደዚህ ተሰልፎ ውሃ እያቀበሉ እንትን ይጠቀማሉና ጭሮሽ እምባል

ጭሮሽ እምባል ከክብሽ ወንዝ የሚቀዱት አለ እሱን እስከ ሀያ ሰው ድረስ እንደዚህ ተደርድሮ ከዛም በኋላ ውሃ የሚያወጡበት ሁኔታ ነው ያለው። የሳርም ችግር አለ፣ የውሃ ድርቅም አለ። እንግዲህ ህጻናት ላይ ጉዳት ደርሷል። በደቡብ ክልል ላለፉት አራትና አምስት ዓመታት የዝናብ እጥረት በመከሰቱ

ከሶስት ሚሊዮን በላይ አርሶና አርብቶ አደሮች ለአስቸኳይ ጊዜ የምግብ እርዳታ መጋለጣቸውና የበዙ ከብቶቻቸው መሞታቸውም ተዘግቧል። የኢትዮጵያ የየዓመቱ የሰብአዊ ድጋፍ ፍላጎት ይፋ የሚያደርግ ሰነድ ወይም ሁማንቴሪያን ሪስፖንስ ፕላን በአጽሮቱ ኤች አር ፒ በግጦሽና በውሃ እጥረት በኦሮሚያ በደቡብና በሶማሊያ ክልሎች 68 ሚሊዮን ከብቶች መሞታቸውን በዚህ ሳምንት ባወጣው ሪፖርት ጠቅሷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።

ዮናታንን ለሁለቱም ዘገባዎቹ አመሰግናለሁ። አድማጮች አሁን ወደ ዓለም አቀፍ ርዕስ ስንሻገር ወደ ጎረቤት ሶማሊላንድ ነው የሚወስድን። በሶማሊላንድ ግጭት ከሁለት መቶ ሰዎች በላይ ተገደሉ ይለናል። በሶማሊላንድ ሰራዊትና በጎሳ ሚሊሻዎች መካከል ባለፉት ሳምንታት በተደረጉ ከባድ ውጊያዎች ነው ቁጥራቸው ከሁለት መቶ በላይ የሚሆኑ ሰዎች እንደተገደሉና ሌሎች በመቶዎች የሚቆጠሩ ደግሞ መቁሰላቸው ላድ

አኖስ በተባለችውና በሶማሊላንድ ድንበር አቅራቢያ በምትገኝ አወዛጋቢ ከተማ የሚገኙ አንድ የሆስፒታል ኃላፊ የተናገሩት አንዱ ሌላውን ግጭቱን በመጀመር ተጠያቂ ያደርጋል። በአካባቢው ያሉ ሆስፒታሎችም በጦርነቱ ተጎድተዋል ነው የተባለው። አህመድ መሐመድ ከሞቃዲሾ ያጠናቀረውን የዚህን ዘገባ ዝርዝር እንግዲህ ወልዴ እንደሚከተለው ያቀርበዋል።

ላለፈው አንድ ወር የሶማሌላንድ ሰራዊት ከጎሳ ሚሊሻዎች ጋር ላስ አኖድ ከተማን ለመቆጣጠር ሲዋጋ ሰንብቷል። ከሶስት አስርት ዓመታት በፊት ከሶማሊያ የተገነጠለችው ሶማሌላንድ የላስ አኖድ ከተማን ከእንደ አውሮፓውያን አቆጣጠር 2008 ጀምሮ ላለፉት 15 ዓመታት ተቆጣጥራ ቆይታለች። በአካባቢው የሚገኙ ጎሳዎች ግን የሶማሊያ መንግሥት ደጋፊዎች ሲሆኑ፣ በሶማሊያ መተዳደርን ይመርጣሉ።

በሀገር ውስጥም ሆነ በውጭ አካላት ግጭቱን ሊቆም ጥሪ ቢደረግም ውጊያው ተጧጥፎ ቀጥሏል። በአካባቢው ካለው ከፍተኛ ድርቅ ጋር ተዳምሮ የከፋ ሰብአዊ ቀውስ እንዳያስከትል ተሰግቷል። ዶክተር እስማኤል መሐሙድ በላስ አኖድ የሚገኘው ጋር ጋር ሆስፒታል ዲሬክተር ናቸው። የተጎዱት ታካሚዎች ቁጥር ወደ አንድ ሺህ ይጠጋል

ምክንያቱም አሁን 950 ደርሰዋል። ከሁለት መቶ የሚበልጡ ደግሞ በውጊያው ህይወታቸውን አጥተዋል። አብዛኞቹ ሰለባዎች ሲቪሎች ናቸው። ዶክተር መሐሙድ እንደሚሉት ሆስፒታሎች በከባድ መሳሪያ እየተመቱ በመሆኑ ነገሮችን ከባድ አድርጓል። በላስ አኖድ የሚገኘው ዋና ሆስፒታል በሶማሌላንድ ኃይሎች በመደብደቡ አብዛኞቹ የህክምና ክፍሎች ፈርሰዋል ብለዋል። የተባበሩት መንግስታት ድርጅትና በሞቃዲሾ የሚገኘው መንግስት ግጭቱ እንዲቆም ጥሪ ቢያደርጉም ሰሚ አልተገኘም።

የከባድ መሳሪያ ተኩስ ልውውጥ ቀጥሏል። በአፍሪካ ቀንድ ላይ የሚያተኩረው ሰሃን የምርምር ተቋም መስራች የሆኑት ማት ብራይደን ሰላምን በአካባቢው ለማስፈን ለምን አዳጋች እንደሆነ ከቪኦኤ ጋር ባደረጉት ቆይታ ተናግረዋል። በአሁኑ ወቅት ጦርነቱ የሚቋጭበት እድል በጣም ጠባብ ነው። በግጭቱ ተሳታፊ የሆኑት ወገኖች ብዛትና ፍላጎት አስታራቂ መንገድ ላይ ለመገናኘት አስቸጋሪ አድርጎታል።

ላስ አኖድ የምትገኝበትን ሱል ክልል ሶማሌላንድ በቀላሉ እንደማትለቀው ማት ብራይደን ጨምረው ገልጸዋል። ምክንያቱም እንደ ነፃ አገር ለመቆጠር የምታደርገውን ጥረት ያጨናግፋልና። አንደኛው ወገን ወታደራዊ ድል ካገኘ ግን ለድርድር መንገድ ይከፍታል ያሉት ብራይደን፣ በላስ አኖድ የሚገኙትና እንደ ዱልባሃንቴ ያሉ ጎሳዎች ለመገንጠል የሚያደርጉት ጥረት ሶማሊያን አበሳጭቷል። ሌሎች በአካባቢ መንግስታቸው ደስተኛ ያልሆኑ ጎሳዎችም በዚህ ተነሳስተው

ወደ ውጊያ ሊገቡ ይችላሉ ብለዋል። በዚህ ግጭት አንድ ቁጥር ተጠያቂው የሶማሌላንድ የምርጫ ሰሌዳ ነው። አብዛኛው የሱል ክልል የማይመርጥ ከሆነ የፓርቲና የፕሬዝደንታዊ ምርጫ እንዴት ሊደረግ እንደሚችል ማሰብ አስቸጋሪ ነው። ይህ ደግሞ ዲሞክራሲያዊንን ለምትለው ሶማሌላንድ ትልቅ ጣጣ ይዞ የሚመጣ ነው።

ሶማሌላንድ ላስ አኖድ ላይ በወሰደችው እርምጃ ከፍተኛ ነቀፌታ የተሰነዘረባት ነው። በመንግስት አስተዳደር ላይ የሚያተኩረውና ሞቃዲሾ መሰረቱን ያደረገው የምርምር ተቋም መስራች የሆኑት አህመድ ሃዲ ለቪኦኤ እንደተናገሩት ደግሞ በሶማሌላንድ በፑንትላንድ እና በሱል ክልል ያሉ ጎሳዎች መካከል ያለው ፉክክር

ግጭቱ ለረጅም ጊዜ እንዲቀጥል ሳያደርግ አይቀርም ብለዋል። አሁን ሀያ ቀናት ያለፈውን ይህን ጦርነት ማስቆም የሚቻል አይመስለኝም። ዋና ዋናዎቹ ተግዳሮቶች የተያያዙ ናቸው። ፑንትላንድ ሶማሊላንድን ከአጨቃጫቂ ቦታዎቹ ማስወጣት ትፈልጋለች። ሶማሊላንድ ደግሞ ግዛቶቹን በመቆጣጠር ለውቅና ዝግጁ መሆኗን ማሳወቅ ትሻለች።

በሌላ በኩል ደግሞ በአካባቢው ያሉ ጎሳዎች ከሁለቱም ነፃ መሆን ይፈልጋሉ። ሀዲ ጨምረው እንዳሉት ጦርነቱና በዚህም ምክንያት የሚጎዱት ሲቪሎች ጉዳይ ሶማሌላንድ ዓለም አቀፍ እውቅና ለማግኘት ለረጅም ጊዜ ስታደርገ የነበረውን ጥረት ይጎዳል።

አመሰግናለሁ እንግዱ። ክቡራትና ክቡራን አድማጮቻችን፣ በተከታዩ ዓለም አቀፍ የትንታኔ ርዕስ ደግሞ ወደ ካይሮ እንዘልቃለን። የግብፅ ምጣኔ ሀብት በከፊል ቀውስ፣ በተቀረው ደግሞ ጥንካሬ ማሳየት ነው የተዘገበው። በአንድ በኩል በርካታ ፈተናዎች የገጠሙት የግብፅ ኢኮኖሚ አንዳንድ ዘርፎቹ በአንጻሩ አሁንም ጥሩ አፈጻጸም ላይ መሆናቸው ነው የተዘገበው።

ይሁን እንጂ ሸማቾች ግን ከፍተኛ የዋጋ ግሽበት የመግዛት አቅማቸውን እየሸረሸረ በመምጣቱ ለከፋ ችግር መዳረጋቸው አልቀረም። ኤድዋርድ ኢራንያን ከካይሮ ለአሜሪካ ድምፅ ያጠናቀረውን የዚህን ዘገባ ዝርዝር እንደሚከተለው አቀርበዋለሁ። ከናይል ወንዝ ብዙም ከማይርቅ ስፍራ የሚገኝ አንድ የልብስ መገበያያ

ግብፃውያን በተለበሱ ልብሶች ዋጋ ላይ ሲከራከሩ ይታያሉ። አሁን አሁን ተራው ያገሬው ሰው የመግዛት አቅሙ በዋጋ ግሽበትና የግብፅ የገንዘብ ምንዛሪ መዳከም ከውጭ በሚገቡ ሸቀጦች ላይ በፈጠረው ከፍተኛ የዋጋ ንረት የተነሳ ዝቅተኛ ደረጃ ያላቸውን ሸቀጦች ለመሸመት ይገደዳል። ፕሬዚዳንት አብዱልፋታ ኤልሲሲ

ከወራት በፊት በርካታ የዓለም መሪዎች ለተሳተፉበት ስብሰባ በሰጡት አስተያየት የሩሲያና የዩክሬን ግጭት የግብፅን ምጣኔ ሀብት ይዞታ በእጅጉ እየጎዳ መሆኑን ገልጠው ነበር። አብዛኛውን የእህል ምርቷን ከሩሲያና ከዩክሬን የምትገዛው ግብፅ ከመቶ ሚሊዮን በላይ ለሚሆነው ሕዝቧ ስንዴ የምታስመጣበት ዋጋ በእጅጉ አሻቅቧል። ዴቪድ ፐተር፣ የብሪታንያው የዓለም አቀፍ የምርምር ተቋም ቻታም ሐውስ የምጣኔ ሀብት ባለሙያ ናቸው።

መጠኑ የበዛ የውጭና የሀገር ውስጥ ዕዳ መናር፣ የኮቪድ-19 ወረርሽኝና ሌሎች በተከታታይ የተከሰቱ ቀውሶች፣ የሩሲያና የዩክሬን ግጭት እንዲሁም የዩናይትድ ስቴትስ የወለድ ተመን መጨመር ክፉኛ የደቀቀው የግብፅ ምጣኔ ሀብት ይዞታ እየተባባሰ መምጣቱን ለአሜሪካ ድምፅ በሰጡት አስተያየት አስረድተዋል።

ይህ ከመዋቅራዊ ችግር ከከፍተኛ የበጀት እጥረትና ከተከማች የውጭ ዕዳ ጋር የተቆራኘ ነው። በመሆኑም ኢኮኖሚ የተሸከመው ከባድ ጫና ስላለና ይህንንም ሁኔታ ለማለፍ በንጽጽር ረጅም ሊሰኝ ለሚችል ጊዜ ከፍተኛ ርገት በማስመዝገብና የተሻለ መክፈል አቅም አሳይቷል። ይሁንና አሁን ባለበት ሁኔታ እንደ አንድ እቃ ተሸካሚ ፉርጎ

አንድ ወይም ሁለት ጎማዎቹ ቢወልቁ ብርቱ ፈተና ነው የሚገጥማቸው። ግብፃዊው የፖለቲካና የማህበራዊ ጉዳዮች ተንታኝ ሳይድ ሳዴክ ለአሜሪካ ድምፅ ሲናገሩ አገራቸው በሚቀጥሉት ጥቂት ዓመታት ውስጥ ሰፊውን የኢኮኖሚ ዘርፍ ወደ ግል ለማዛወር መስማማቷንና

ጠቅላይ ሚኒስትር ሙስጠፋ ማድቡሊ ወደ ኳታር ተጉዘው የግብፅ ኩባንያዎችን አስመልክቶ ባሉ የኢንቨስትመንት አማራጮች ዙሪያ ተወያይተዋል። የባህረ ሰላጤው ሀገሮች ተለይተው ያሉ የግብፅ ኩባንያዎችን እንዲገዙ ሊገፋፋና መንግስት የሚያስፈልገውን ዳጎስ ያለ የውጭ ምንዛሬም ሊያስገኝ ይችላል በሚል ተስፋ ከፍ ያለ የገንዘብ ምንዛሬ ቅነሳ በያዝነው ወር ውስጥ ይደረጋል ተብሎ ይጠበቃል።

በአገሪቱ ያለው የዶላር እጥረት የግብፅ ማዕከላዊ ባንክ የወለድ ዋጋ እንዲጨምር ተያይዞም የግብፅ ፓውንድ ዋጋው እንዲቀንስ በማድረጉ ሕዝቧ ከሚመገበው ምርት ውስጥ 65 በመቶውን ከውጭ ለምታስገባው ሀገር ከፍተኛ ዋጋ ንረት እንዲፈጠር አስገድዷል። በልብስ ንጽህና መስጫ አገልግሎት ስራ እንደሚተዳደሩት አብዱ የመሳሰሉ በተለያዩ የግል ስራዎች የተሰማሩ ግብፃውያን ክፉኛ መጎዳታቸውን ይናገራሉ።

ኢኮኖሚው በጣም አስከፊ በሆነ ሁኔታ ውስጥ ነው ያለው ያሉት አብዱ፣ አብዛኞቹም በቻሉት መጠን ኑሯቸውን ለመግፋት በሚያደርጉት ትግል ሸቀጣሸቀጦችን ለመሸመት ቀኑን ሲባዝኑ ይውላሉ ነበር ያሉት። ሆኖም ብዙ ስለሌላቸው የሚያወጡትም ያንን ያህል እጅግ አናሳ የሆነ ገንዘብ መሆኑን አመላክተዋል።

ይህ በእንዲህ እንዳለ በገጠመው የምጣኔ ሀብት ሁኔታ ውስጥም እንደምንም ለማለፍ በርካታ ሰዎችና የንግድ ድርጅቶች በመንገታገት ላይ ቢገኙም አንዳንዶች ግን በአንጻሩ እየጎለበቱ መሆናቸውን የሚናገሩት ዛማሌክ አቅራቢያ የሚገኘው የካይሮ ማሪዮት ሆቴል ዋና ስራ አስኪያጅ ዩርገን ስታርካው ናቸው። ሆቴላቸው ሙሉ በሙሉ በደንበኞች መያዙንና ከዚህ የተሻለ ሁኔታም ገጥሟቸውን እንደማያውቅ አመልክተዋል።

የሩሲያና የዩክሬኑ ጦርነት እንዲሁም የኮቪድ-19 ቀውስ የፈጠሩት ቀውስ እንዳለ ሆኖ ካይሮ ውስጥ ከናይል ወንዝ አቅራቢያ የሚገኙ ዋና ዋና ሆቴሎች ሙሉ በሙሉ ማለት ይቻላል በጣም ጥሩ በሚሰኙ ሁኔታ እየሰሩ ናቸው።

ግብፅ በተጨማሪም ከከርሰ ምድር ከሚገኘው የተፈጥሮ ጋዝ የምታገኘውን ገቢ መጠን የማሳደግ ትልቅ ተስፋ አሳድራለች። በሜዲትራኒያን ውቅያኖስ አቅራቢያ ከሚገኙ አገሮች የተፈጥሮ ጋዝም ወደ ፈሳሽ በመቀየር ወደ አውሮፓ በቧንቧ ለመላክ አመቺ እድል ያላት ወይም የምትችል ብቸኛ ሀገር መሆኗን የጠቆሙት ሳይድ ሳዲቅ እንዳስረዱትም ይህም በአካባቢው ካሉ ተፎካካሪዎቿ በሙሉ የላቀ ግዙፍ ኢኮኖሚያዊ ጥቅም ያስገኝላታል።

ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከ ሰላሳ አራት መቃረቡን ያመለክታል። ለዚህ ክፍል ቀዳሚ ወደሆነው ንግድና ምጣኔ ሀብት ነው የምናቀናው።

በአማራ ክልል ደቡብ ወሎ ዞን ወረ ኢሉና ጃማ ወረዳ ስንዴ አምራች አርሶ አደሮች በማዳበሪያ ዋጋ፣ በዋግ በሽታና በፖለቲካ አለመረጋጋት የተነሳ በቂ ምርት ለገበያ ማቅረብ ያለመቻላቸው ነው የሚናገሩት። የአሜሪካ ድምፅ ያነጋገራቸው እነኚህ አርሶ አደሮች አቶ ጀማል አብደላ፣ አቶ አሰፋ አበበ ሀይሌ፣ እንዲሁም አቶ ስለሺ ገበየው የተባሉት

በተለያዩ ምክንያቶች ምርቶቻቸውን ለገበያ ማቅረብ ተቸግረናል ይላሉ። አርሶ አደሮቹን ያነጋገረው የንግድና ምጣኔ ሀብት ፕሮግራም አዘጋጅ ደረጀ ደስታ ነው፣ እንደሚከተለው አቀናብሮታል።

አቶ ስለሺ ገበየው በአማራው ክልል ደቡብ ወሎ ጃማ ወረዳ ውስጥ 06 ቀበሌ አርሶ አደር ናቸው። ጤፍ አብሽ፣ ባቄላና ጓያን ጨምሮ የስንዴ አምራች መሆናቸውን ይገልጻሉ። ይሁን እንጂ ዘንድሮ ያመረቱት ስንዴ በዋግ በሽታ የተጠቃ በመሆኑ ከፍተኛ ጉዳት የደረሰባቸው መሆኑን በመግለጽ የተረፈችውንም ወደ ገበያ አውጥቶ ለመሸጥ መቸገራቸውን ይናገራሉ።

በገበያ ዘንድሮ ፕሮፖርተር ለማዕረብ ተዘጋጅተን ነበረ። ያው ገበያው በወታዊ ጉዳይ ደግሞ ያው መስታወት ስለሆነ እግድ ስላለ በዛ ጉዳይ አሁን የምን እግድ ነው ያለው? ያብራሩልኝ። ያለው ችግር አሁን ምንድ ነው? በአንድ ከተረሰ ስንዴ አያወጣም ወደ ውጭ ያው በሀገራዊ ጉዳይ ማለት ነው በ በጸቡ ምክንያት እና ምንቱ ይዘው ነው ያለው

ምርቶን ወደ ገበያ አላወጡትም። አዎ አዎ፣ ደስ ያላወጣን ሆንታውን ቅድ ገበያ ላይ ለማረብ ሞክሮ ነበር ገበሬ። አሁን ይኸው ብዙ ቦታ ግዴ ሱንዴ ወጣም ይኸው፣ አይወጣም እየተባለ በየኬላ እየተጠበቀ መኪናዎችም እየተሰዩ እየሰማች አኖ አይወጣም የሚለው የብሔር ችግር በጠው ምክንያት መሰለኝ ኬላ በየቦታ ይጠበቃል አሁን

በሰሞኑ ስንዴ ተደራጅታችሁ በአንድ ነው የሚሸጠው የሚባል ነገር ሲሉ የማሁን ጣም ስለታ ወደ ስራ ምናም መኪና ግሪዋል እንዳይወጣል ነው። ስለዚህ እናንተ ህሉን ይዛችሁ ቁጭ አላችሁ ማለት ነው። ስንዴ ብቻ ሳይሆን ሌሎቹንም ይዛል ገበሬ ምን ያርግ ታዲያ ምን መንግስት ለመንግስት አቅርቡና መንግስት ይገዛችኋል ነበር የተባለው አይደለም እንዴ? ነበር እንደዛ ነበር የተባለው ሲባል አሁን ጨዋታው ወደ ምንዞር አሁን እኔ ብሄር ነው

የብሔር ግጭት ነው እንጂ ወይም ገበሬን ለማሳደግ ገበሬን ወይ ለማሳነፍ አይመስልም አቶ ስለሺ የማዳበሪያ ችግርና የዋግ በሽታ ችግር ስለፈጠረባቸው ያመረቱትን የስንዴ ምርት መላክ አለመቻላቸውን በመግለጽ የገጠማቸውን ችግር ያስረዳሉ ብዙ ነገር ጠባብ ነገር ገጠሙ ማዳበሪያ ራሱ ይመጣለን ወቱን ጠብቆ አይደለም ቢመጣም ቢጋነንም ወቱን ጠብቁ ሳይ ይመጣልን ቀር በዛ የተነሳናው ተፈጥሮ ችግር የፈጠረብን በዛ ጉዳይ ከሳፈረ ያዘ አሁን በእኛ አካባቢ በስራ ተፈይዙ በቃ ነጻ ነው ያገር

ትራክተር ይታረሳል እናንተ አካባቢ አ በጣም ቢያንስ እንዲያው እንዲያው ተመቶ አምሳ ኩንታል በላይ በቃ የተዘራበት በጠቅሶን የከረመው እዛ ውስጥ በቃ ያለ ተመቶ እንደ ተመቶ ሀያ አምስት ቢያመንጽ ነው። በበሽታ ከተጠቃው የተረፈውን ምርት ራሱ ገበያ ላይ ማቅረብ አለመቻሉን አቶ ስለሺ ተናግረዋል።

አቶ ጀማል አብደላ በጃማ ወረዳ የሚገኙ የስንዴ ምርታቸውን የተበላሸባቸው መሆኑን የገለጹልን ሌላኛው አርሶ አደር ናቸው። ለዚህ የተዳረጉት ከመንግስት በቂ የምክር ድጋፍ አስቀድሞ ባለማግኘታቸው መሆኑን ይገልጻሉ። የሰብል መበከሉን ያወቁት መች እንደሆነ ተጠይቀው ሲመልሱ፣ ያው እኛ ፈጥኖ መድኃኒት ሳንጠቀም በፊት ያላወቅ ነውም ነበር መያዙን ማለት ነው በኋላ ላይ ሲደርስ

ያው አንድ ጊዜ ረጨንበት፣ ሁለት ጊዜ ረጨንበት። በበሽታ ተጠቃ ስለሆነ ምንም አይነት ሊድን አልቻለም ነበረ። ይህ እንዳይደርስ ማድረግ ትችሉ ነበር? እንደተዘራ ከቡቃያው ገና ጀምሮ መታከም ነበረበት አሉን። በኋላ ላይ ነው ይሄ ምክር አገልግሎት የተገኘው። መጀመሪያ ላይ አልተነገራችሁም? ይሄ ይሄን አታውቁም ነበር? አዎ አልገባንም፣ አዎ አላወቅንም። ማን ነው ይሄን የሚላችሁ የሚነግራችሁ? እንዲህ የሚላችሁ ማን ነው? የሰለጠኑ ግብርናዎች ነበሩ።

በደንብ አልተከታተሉትም። ይህም ይመጣል ብለው አላሰቡትም። በኋላ ላይ ነው ሚስጥሩ የተገኘው። ዘሩ ራሱ ጥራት ያለው ዘር አልነበረም። የመንግስት ሰዎች ናቸው ስልጠናውን የወሰዱት የመንግስት አካላት ናቸው፣ ግብርናዎች ማለት ነው። ዘሩን ግን ዘር አቅራቢ ድርጅት ነው ያን ያመጣው። ገዝታችሁ ነው እናንተ ዘሩን እንዴት አገኛችሁ? ዘሩን በዘንድሮ አመት ከጦርነት ጋር በተያያዘ መንገድ በእርዳታ መልክ ነው ያገኘ ነው። በዘንድሮ

በባለፈው አመት ግን ዘሩ በግዢ ነው። ማዳበሪያም በግላችን ያው ገዝተን ነው። በመንግስት ድጎማ ያስደረገ ነገር የለም። ይሄ ኪሳራ ባይደርስ ኖሮ ምን ያህል ምርት ይኖሮት ነበረ? እንዲህ ያማ የተሻለ ነበረ። በበፊቱ ቢሆን ዘንድሮ የተሻለ የተስተካከለ ክረምት ነበረ

እርግጠኛ ነኝ እንደው ከሀያ አምስት በላይ በነበረው እስከ ሰላሳ ባለው ፈር ሄክታር ነበር ብለን እንገምታለን ኩንታል ነው። ያው የእናንተ ኩታ ገጠም ር ነው እርሻችሁ፣ በኩታ ገጠምም በየግልም ነው። ኩታ ገጠም ባለበት አካባቢ በኩታ ገጠም ነው፣ በግልም አለ። በገንዘብ በኪሳ ቢተምኑት በዚህ ችግር ምን ያህል ገንዘብ አጥቻለሁ ብለው ያስባሉ? እንደው በገንዘብ ቢያሰሩት እንደው ግምት ቢኖረት የምርቱ ውጤት ያጣሁት የምርቱ ውጤት አሁን ባለው ገበያ አንድ ኩንታል

አራት ሺሶስት መቶ ብር እየተሰጠ ነው። እኛ ጋ ያለው እንግዲህ በቀላሉ እንኳ ሀያ አምስት ኩንታል ቢገመት ያ ቢወጣው ሀያ አምስት ቢባዛ በአራት ሺ ሶስት መቶ እንግዲህ የሚደርሰውን ተመልካ እና ይሄ ኪሳራ ነው። ለመድኃኒት ያወጣሁት ወደ ሁለት ሺ ሰባት መቶ ብር

አንድ ጊዜ አውጥቻለሁ። አንድ ጊዜ ደግሞ ወደ አንድ ሺ ሁለት መቶ ብር አውጥቻለሁ ና ይሄ ያው እንግዲህ ሳራ ነው ምንም ጥርፍ ተገኘ። የወረኢሉ ወረዳ አርሶ አደር አቶ አሰፋ አበበ ኃይሌ ምንም እንኳ የተወሰነ ምርታቸውን ለገበያ ማቅረብ ቢችሉም በነበረው የማዳበሪያ ዋጋ የተነሳ ከፍተኛ ጉዳት ያገኛቸው መሆኑን ገልጸዋል። እንደምንም ብለው የተወሰነ ምርት ለማቅረብ መቻላቸውን አስረድተው ወደፊትም ያንኑ ለማድረግ እንደሚታገሉ ያስረዳሉ። በትልቁ

ለሀብቴም ገለባ ለምርትም የሆነ ግብአት እንግዲህ ለማህበራት እንኳን ያረብኩት በመልሳት በመታገል ነው።

በተያዘው ዓመት የተመረተው የስንዴ ምርት ከፍተኛ በመሆኑ የአገር ውስጥ ፍጆታን ሸፍኖ ለውጭ ገበያ ማቅረብ እንደሚቻል የኢትዮጵያ መንግስት እያስታወቀ ይገኛል። በሌላ በኩል በአገር ውስጥ ያለውን የስንዴ ምርት አቅርቦት ችግር በመከሰቱ መንግስት የስንዴ ግዢውን ለመቆጣጠር አምራች ገበሬዎች ምርቶቻቸውን ለህብረት ስራ ማህበራት በኩል ብቻ እንዲሸጡ ወስኗል። አርሶ አደሮቹ ምርቶቻቸውን እንደተባለው ለህብረት ስራ ማህበራት ቢያቀርቡም አገር ውስጥ አሁንም የስንዴ አቅርቦት እጥረት መኖሩ እየተነገረ ነው። ችግሩ ምንድን ነው?

በዚህ ሂደት ውስጥ የተለያዩ አካላት ድርሻ ቢኖራቸውም ቀዳሚው የአርሶ አደሮች በመሆናቸው ለዛሬው በአማራው ክልል ከፍተኛ ስንዴ አምራች መሆናቸው ከተነገረላቸው አካባቢዎች በአማራ ክልል የደቡብ ወሎ ዞን ወረኢሉና ጃማ ወረዳ ስንዴ አምራች አርሶ አደሮችን እንዳቀረብ ነው ሁሉ ወደፊትም ሌሎችን በማነጋገር ለማቅረብ እንሞክራለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።

ድርጅ ደስታን ለግሩም ዝግጅቱ አመሰግናለሁ። አሁንም ሳምንታዊ ፕሮግራም ነው ተከታዩ ትምህርት ነው። የትውልደ ኢትዮጵያውያን የህፃናት የአድዋ ድል መታሰቢያ ዝግጅት ይለናል። በአቡጊዳ የቋንቋና የባህል ማዕከል ዩናይት ስቴትስ ውስጥ የሚገኙ ትውልደ ኢትዮጵያውያን ህጻናትና ታዳጊዎች ቋንቋን ባህልንና ታሪክን በሚገባ እንዲያውቁ ለማገዝ ጥረት የሚያደርግ ተቋም ነው።

ከመደበኛዎቹ የትምህርት መርሃ ግብሮቹ ጎን ለጎን ህጻናትና ታዳጊዎች የሚሳተፉበት ኪናዊ መድረኮችንም ያሰናዳል። ማዕከሉ ከሰሞኑም የአድዋ ድል በዓል በተመለከተ ልዩ ልዩ ዝግጅቶችን ይዞ ቀርቧል። ሀብታሙ ስዩም እንዲህ

በአብዛኛው ዩናይትድ ስቴትስ ተወልደ ያደጉት እኒ ህጻናት የኢትዮጵያን የድል ታሪክ ለመዘከር ከመድረኩ ተሰይመዋል። የቋንቋና የባህል ልዩነቱ ተግዳሮት የሆኑባቸው ይሆን? መጋረጃው ተገልጦ ትርኢቱ በጀመረ አፍታ የሕፃናቱ ብቃት ለቀደመው ጥያቄ መልስ የሰጠ ይመስላል።

የምንገኘው የመዲናዋ አጎራባሽ በሆነው የቨርጂኒያ ግዛት ውስጥ በሚገኘው አቡጌዳ የቋንቋና የባህል ተቋም ባዘጋጀው ልዩ የአድዋ ድል የመታሰቢያ በዓል ላይ ነው። እንደ ተቋሙ ኃላፊ መስታወት ፈለቀ ገለጻ ተቋሙ የዛሬው ትርኢት ተሳታፊዎችን ጨምሮ በርካታ ትውልደ ኢትዮጵያውያን ከቋንቋና ባህላቸው ጋር እንዲቀራረቡ ማድረግ ከጀመረ ሰነባብተዋል። አቡጌዳ የቋንቋና የባህል ተቋም በውጭ ዓለም በተለይም በዚህ

చర్చి ఆండిపోనమా

በተቋሙ ቋንቋና ባህልን ለቀጣይ ትውልድ ለማስተላለፍ የያዘው እንቅስቃሴ አካል በሆነው ልዩ የአድዋ ድል መታሰቢያ ዝግጅት ላይ ሕፃናትና ታዳጊዎች ፉከራ፣ ቀረርቱ፣ ድሉን የሚዘክሩ መዝሙሮችና ግጥሞችን ከማቅረባቸው በተጨማሪ አጭር ተውኔት አቅርበዋል።

በዕለቱ ብሩሽና ቀለም በማገናኘት የአድዋን ድልና የኢትዮጵያን ጀግኖች የዘከሩ ሕፃናትና ታዳጊዎች የስዕል አውደ ርዕይም ቀርቧል። ትንንሾቹ ሰዓሊያንና መምህራቸው ፍቱን ጌታቸው ሥራቸውን ስራቸውን ያስጎበኙናል። ስሜ አርሴ ማትፈሪ ነው እና ሶስተኛ ክፍል ነኝ አቡጊራ ውስጥ እዚህ ጋር የእኔ ስዕል ነው እና ተራራ ነው እና እዚህ ጋር ሰውቶ ያለው

he he's going to war and now he's walking to battle yani sim kalamelek sama atena ah and he uh he hits so so a uh yeah adon and mikel so saltos uh himiballo

የማይታወቅ አርበኛ ነው ስዕሉ ስሙ የማይታወቅ አርበኛ ነው። የኔ ስም አበሜሌክ ነው። እና ይሄ ስዕል የሳልኩት የአድዋ ውጊያውን ነው። በተራራዎች ያሉበት እና መድፍ ያለው እና የገዳም ሲ ላይ ያለው እና ሌላ ስዕልም የዓፄ ሚኒሊክ ሐውልት አዲስ አበባ ጋር ያለው እና ሌላ የአርበኛ ስዕል አለኝ። ስሜ ሊያና ነው።

የሀገሬ ቀለሞች ናቸው ከለሪንግ ቡክ እንዲሰሩ በማሰብ ታሪክ ባህል እና ፊደል የሚል ከለሪንግ ቡክ ነው የምናየው ለምሳሌ ባህል የምንለው እንዴት ነው ልጆች ኢትዮጵያ ውስጥ እየተሸከሙ የሚሄዱት የሚለው ነው ድስት ሲሰሩ እርሻ ሲያርሱ ነው ታሪክ የሚለው ደግሞ እዚህ ጋር እንደምናየው እኔ ቴጌጥ አይቱ በከለሪንግ ቡክ እየሰሩ በዛው ታሪካቸውን እንዲያውቁ ነው ያሰብ ነው

እና ሁሉም የኢትዮጵያ ታሪክ ነው። የተቋሙን እንቅስቃሴዎች በቅርበት የሚደግፈው የወላጆች ኮሚቴ ይህን መሰሉ ዝግጅት እውን እንዲሆን ያደረገው አስተዋጽኦ በእለቱ ተወስተዋል። በማስተባበር ስራ ላይ ካገኘናቸው ወላጆች መካከል የተወሰኑት ልጆቻቸው ወደ ተቋሙ በመምጣታቸው አትርፈዋል ያሉትን አጋርተውናል። እኔ ስሜ ህይወት ይባላል። ሶስት ልጆች አሉኝ። የመጀመሪያ ልጅ ሴት ነች፣ አዶን በእምነት ትባላለች። ሁለተኛው ካሌብ፣ ሶስተኛው ደግሞ ጆሴፍ በእምነት ይባላል። በመጀመሪያ ሀገራቸውንና ባህላቸውን የሚያውቁ ልጆች

ለማሳደግ ስለምንፈልግ ለዛ ነው ያስገባ ነው። ይሄ ሶስተኛ አመታችን ነው። አድዋንም ስናከብር ልጆቹ ሶስተኛ አመታቸው ነው። ሞርስ ለኢትዮጵያ ባህል ቋንቋ ይጽፋሉ፣ አሁን ይናገራሉ። ዮናስ ባላለው እዚህ ያሉ ልጆች ሶስት ናቸው። ታላቋ ልጄ ሊያና ነው ስሟ። ሁለተኛ ልጄ ኤባ ነው። ከዛ ደግሞ ካይላ ምትባልም አይነት ያለች ልጅ አለች። ልጆቻችን አቦጊዳ ተቋም ከገቡ በኋላ

ብዙ ነገር ቀስመዋል። ቋንቋ የመጀመሪያው ነው። ባህላቸውን በደንብ ይለያሉ። አሁን ሌላው ደግሞ በጣም ደስ የሚለው ከአቦጊዳ ልጆች ራሳቸውን የሚመስሉ ከሀገራቸው ልጆች ጋር የሚያሳልፉበት ና ቋንቋውንም እራሱ ቤት በኛው ስናስተምር ወጥተን ከማን ጋር ነው የምንናገረው የሚባለው ጥያቄ አለ። ያንን የሚመልስ ተቋም ሆኖልናል ና በጣም በደስታ ነው ልጆቻችን ሁሌ ትምህርት ቤት የሚመጡት

ፕሮግራሙንም አብረው የሚወስዱት በደስታ ነው እና ሶስት አመት ከግማሽ በላይ እያስተማርናቸው ነው። በጣም እንደሚቀጥል ተስፋ የምናደርገው እና በጣም ደስ በሚል ሁኔታ ነው ልጆች እየተማሩ ያሉት።

በተመሰረተ በጥቂት ዓመታት ውስጥ አሪያ የሚሆን ማህበራዊ ፋይዳ እየተወጣ እንደሚገኝ የተነገረለት ተቋም ዕድሜው ረዝም አስተዋጽኦ የሚሰፋ ዘንድ የትውልደ ኢትዮጵያን ማህበረሰብ ድጋፍ እንደሚያሻ ያስታወሱት ደግሞ ገዙ ካላ የተባሉት የወላጅ ኮሚቴ አባል ናቸው። የተለያዩ ሰዎች ኢኒሺዬቲቭን ወስደው የተለያዩ ተቋማት እንዳቦጊዳ አይነት ያቋቁማሉ። ግን አላማው ከተወሰኑ ግሩፕ ወይም ከአንድ ሰው በላይ ነው። ስለዚህ እያንዳንዱ ወላጅ

ፓርቲሲፔት ማድረግ አለበት። ልጆቹም ደግሞ በዚህ በሌላ ሰው አገር ተወልዶ የሚሆኑ ልጆች የራሳቸውን ቋንቋ፣ ባህል፣ ከልቸር እሱን በሙሉ ይዘው እንዲያድጉ ወላጅ ወላጆች ፓርቲሲፔሽን በጣም በጣም ከፍተኛ መሆን መቻል አለበት ብዬ አስባለሁ። እዝናት እንደ ተወሰኑ ሰዎች ተቋም መታየት የለበትም። ኢትስ ጄስት የኮሚኒቲ ተቋም ነው ተደርጎ መወሰድ መቻል አለበት።

በዚህ ዝግጅት ላይ የታሪክ አዋቂዎችና የኪነ ጥበብ ሰዎችን ጨምሮ የክብር እንግዶች ተገኝተዋል። የተቋሙን ጅምርም አወድሰዋል፣ ታሪክ ቀመስ ምልከታቸውንም አጋርተዋል። ወደ መቶ የሚጠጉ ተማሪዎችን የሚያስተምረው ተቋም በአሜሪካ ምድር የመጀመሪያው የኢትዮጵያውያን ትምህርት ቤት መሆኑንም ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።

ሀብታሙ ስዩምን ለግሩም ዝግጅቱ አመሰግናለሁ። ክብራትና ክብራን አድማጮች፣ አሁን ማሳሰቢያ ከአሜሪካ ድምፅ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል።

ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያያቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ

ታሪኮችን የምናሳየው በምልአት ነው። ክብረትና ክብረን አድማጅ ተመልካቾቻችን አሁን ከምሽቱ የመጨረሻ ቅንብር ላይ ደርሰናል። ወደ ጋምቤላም ይወስድናል። ከደቡብ ሱዳን የሚነሱ የሙርሌ ጎሳ ታጣቂዎች የኢትዮጵያን ድንበር ዘልቀው በመግባት በተደጋጋሚ ጥቃት ያደርሳሉ ሲል የክልሉ መንግስት አስታወቀ።

ጥቃቶቹን ለማስቆምና በደቡብ ሱዳንና ጋምቤላ ክልል ድንበር አካባቢ ሰላም ዙሪያ በጋራ ለመስራትም ስምምነት ላይ መደረሱንም የክልሉ መንግስት ጨምሮ ገልጧል። በተያያዘ ርዕስ ታጣቂዎች ባለፈው ሳምንት ውስጥ በተመሳሳይ የኢትዮጵያን ድንበር ተሻግረው ገብተው በጋምቤላ ክልል ዲማ ወረዳ ውስጥ ባደረሱት ጥቃት አንድ ሰው ገድለው ሌላ ማቁሰላቸው ተዘግቧል።

የሙርሌ ጎሳ ታጣቂዎች በተደጋጋሚ የሚፈጽሙት ይህን መሰሉ ጥቃት መንስኤው ምንነትና ማስቆም የሚቻልበት መንገድ አስመልክቶ ጥናቶችን ማድረጋቸውን የገለጡ አንድ የጋምቤላ ዩኒቨርሲቲ መምህር አነጋግሮ ናኮር መልካ ያሰናዳውን የዚህን ዘገባ ፀሐይ ዳምጠው እንደሚከተለው ታቀርበዋለች።

ከደቡብ ሱዳን የተሻገሩ የሙርሌ ጎሳ ታጣቂዎች በጋምቤላ ክልል ዲማ ወረዳ ቦይ ቀበሌ አንድ ሰው ገለው አንድ ሰው ማቁሰላቸውን የክልሉ መንግስት ባለፈው ሳምንት ውስጥ አስታውቋል። ይህንን ጥቃት ለማስቆምና በደቡብ ሱዳንና በጋምቤላ ክልል ድንበር አካባቢ ስላለው የሰላም ሁኔታ ላይ

በጋራ ለመስራት መስማማታቸውን የጋምቤላ ክልል ምክትል ርዕሰ መስተዳደር አቶ ቴንኩዌ ጆክ መግለጻቸውን የክልሉ መንግስት ሰሞኑን አስታውቋል። በጋምቤላ ክልል ምክትል ርዕሰ መስተዳደር የተመራ ቡድን በጋምቤላ ድንበር አካባቢ ከሚገኙ የደቡብ ሱዳን የግዛት ኃላፊዎች ጋር በጁባ ውይይት ካካሄደ በኋላ በጋምቤላ ክልልና በደቡብ ሱዳን በሚገኙ ሶስት ግዛቶች ማለትም ግሬት ፒፖር አስተዳደር አካባቢ፣ ጆንግላ ግዛትና አፐርናይል ግዛት ድንበር አካባቢዎች ሰላማዊ እንቅስቃሴ

እንቅስቃሴን ለማረጋገጥ በጋራ የሚሰሩባቸውን ስራዎች ለማጠናከር የሚቻልባቸው ጉዳዮች ለመምከራቸውን ነው የክልሉ መንግስት በማህበራዊ ድረገጽ ያስታወቀውም። የክልሉ መንግስት ይህንን ይበል እንጂ ባለፈው አንድ ዓመት ውስጥ ብቻ የሙርሌ ታጣቂዎች የኢትዮጵያን ድንበር ተሻግረው በመግባት በጋምቤላ ክልል አኛና ኑዌር ዞኖች ውስጥ ከሀያ ሰዎች በላይ መግደላቸው እንዲሁ ተዘግቧል። ባለፈው

2014 ነሐሴ ውስጥም የስደተኞች ካምፕ በመግባት ጥቃት መሰንዘራቸው መዘገቡ እንዲሁ አይዘነጋም። እንደ አውሮፓውያኑ አቆጣጠር በ2011 12 ዓመት በፊት ከሱዳን ነጻነቷ ከተቀናጀችው ደቡብ ሱዳን ታላቋ ፒቦር አካባቢ አስተዳደር እየተነሳ ድንበር ተሻግረው ጎረቤት ሀገር ኢትዮጵያ እየገቡ በጋምቤላ ክልል ነዋሪዎችና ስደተኞች ላይ ጥቃት የሚሰነዝሩበት ምክንያት ምንድን ነው ስንል በጉዳይ ዙሪያ በርካታ ጥናት መስራታቸውን የገለጹ አንድ የጋምቤላ ዩኒቨርሲቲ ምሁር ጠይቀናል

ይገኛል። ዶክተር ጋትሉክ ሮን ይባላሉ። በጋምቤላ ዩኒቨርሲቲ የቢዝነስ እና ዴቨሎፕመንት ዘርፍ ምክትል ፕሬዝዳንት ናቸው። እነዚህ የሙርሌ ታጣቂዎች በኢትዮጵያ ውስጥ ብቻ ሳይሆን በደቡብ ሱዳን ውስጥም ተመሳሳይ ጥቃቶች እንደሚያደርሱ ገልጸዋል። ይህንንም የሚያደርጉበት ምክንያት በተመለከተ በደቡብ ሱዳን ውስጥ ከነበራቸው ቆይታ በመነሳት አብራርተዋል። ደቡብ ሱዳን ይዤ በነሱ ሰላም ኮንፈረንስ ላይ እነሱ በተገናኝበት ተጋብዤ ተገኝቼ ነበር ሁኔታ የሚያሳየው

የኖር ብሔረሰብ ደቡብ ሱዳን ያለው ዴንካ ደቡብ ሱዳን ያለውን ጭምር እዛም ሄዶ ልጅም፣ ቤትም፣ ወንድም፣ ከብትም እዛም ይወዛሉ በኃይል ማለት ነው። ይበን ቅርብ ጊዜ የነበረኝ ከአንድ ወር ፊት እዚህ ደቡብ ሱዳን ያለው ኖር ኖር የሚባል እዛ ሄዶ ከዴንካ ጋር አብሮ በመ እስከ ሙርሌ አካባቢ ሄዶ ጥቃት እንዳደረሱ፣ ከብት እንደወሰዱ፣ ልጆችም ጭምር እንደወሰዱ በሚዲያ ትልቅ ይሹ ነበረ። ቅርብ ጊዜ ራሱ

ያ ምንድን ነው የሚያገኙ ጥቅም አለ። እንደ ቢዝነስ አይነት ነው ያደረጉ። ምክንያቱም ከብት ወስዶ ከብት የሌለው ከብት ያገኘዋል፣ መልሶ ለሌላም ይሸጣል። ወደ ሙርሌ አካባቢው ደግሞ ልጆችም ከወሰዱ የራሳቸው ልጅም ያደርጋል። ዲንካዎች ልጆች ባይሸጡ እንኳን ለራሳቸውን ልጆች ያደርጋሉ፣ ከብትም በዚያም ያገኛል። የመጀመሪያው ምክንያት ሀብት ለማግኘት ከብቶችን እንደሚወስዱ የገለጹት ዶክተር ጋትሎክ አንድ ወጣት ቀልቡ የወደዳትን ለማግባት ብፈልግ የሚጠየቀውን የጥሎች መጠንም በርካታ ከብት በመሆኑ

ወደ ሌላ ቦታ ተንቀሳቅሶ ከብት እንደሚፈልግ ገልጸዋል። አሁን ለምሳሌ ከብት የሚፈልጉ በጥሎች የሚጠየቀው ብዙ ነገሮች አሉ። ብዙ ጥሎች፣ አንድ ወጣት ሲያገባ የሚጠየቀው ከብት ብዙ ላይፋቸው፣ ሞር በከብት ላይ ስለሆነ ከብት የሌለ ሰው መኖር ስለማይችል ብዙ ጊዜ በወጣትም ይህን ምግብ፣ ሌላው አገልካልቸር ነት ነገር ብዙም ፕራክቲስ ስለማይደረግ ዘ እንደ ምግብነትም ይወስዳል። በአካባቢው የጀግንነት መገለጫ ሆኖ እንደምታይም እንዲሁ አብራርተዋል።

እንደ ኢሮ የሚቆጥር ወይ ጀርትኒነት የሆነ ቦታ አካባቢ ወደ ጀግና ነው እንድትባል የሆነ ነገር መስራት አለባቸው። ወጣቶችም ግድሜ ውስጥ ያለው ክድስ ወይም ክልል ውስጥ ያለው ወጣቶች በቃ ዋንደ ሆኗል የሚለው ደግሞ ስሜት እንዲኖራቸው እንደዚያም ያደርጋል።

ሙርሌች ማለት ነው። ትላልቆችም ሲወጡ ወጣቶችም የነዚህ ስልጣን ሲረክቡ ወንድ መሆናቸው የሚያሳዩ የካልቸራል ኢምፓክቶች አሉ። የሙርሌ ታጣቂዎች በደቡብ ሱዳንም ሆነ ወደ ኢትዮጵያ ድንበር በመሻገር ጥቃት እንደሚሰነዝሩ ያደረጋቸው ምክንያቶች የሚመነጩበት ሌሎች ምክንያቶች እንዳሉ የጠቆሙት ምሁሩ እንደ ሀገር ከተመሰረተች አስራ ሁለት ዓመታት ያልተሻገረች የደቡብ ሱዳን ማዕከል ራሱ ከጆንግላ ግዛት ያለው ርቀት አካባቢ መሰረተ ልማት ጨምሮ በሌሎች ጉዳዮች ትኩረት እንዲነፈግ አድርጓል

አድርጓል፣ ይላሉ። ከዚህም መካከል ሀገሪቷ ድጋሚ የገባችበት ጦርነትን ጠቅሰዋል።

አሁን የመንግስት ደቡብ ሱዳን በራሱ ችሎ እንደ መንግስት ሲቆም ብዙ አመት ሳይቆዩ ወደ ጦርነት ገቡ። አሁን በቃ ብሌም እንዳይደረው ያው፣ ከዚህ ፊት ሆን ብሎ ሰሜኑ ልማት አለመጣ ማለት ይቻላል። በአሁኑ ሰዓት ደግሞ እነሱ ራሳቸው ሲችሉ በአጭር ጊዜ ደግሞ ወደ ጦርነት ገቡ። ወደ ጦርነት ሲገቡ ደግሞ ያው ፖለቲካም ጭምር ስለሆነ መረጋጋትም የለው ራሱ እርስ በራሳቸው እየተዋጉ ምን ያሉ ስለ ልማት ማውራት ማንም ጊዜ የላቸው። ስለ ትምህርት ማውራት ጊዜ የላቸው። ፒቦር ጊዜያዊ

አስተዳደር እንደ ክልል ማራሱ እንዲያሳድር ተፈጥሮ ነበር። ውጤትም አላመጣም። መሰረታዊ ልማቶች፣ ትምህርት ቤቶች፣ ሌሎችም ብዙ ነገሮች ወደዚያ አካባቢው አልደረሱ። ትምህርት ወደ አካባቢው አለመስፋፋት ወጣቱ መሳሪያ እየፈለገ በኃይል ሀብት ለማግኘት ጥረት እንዲያደርግ እንደምነሳሳም የገምቤላ ዩኒቨርሲቲ ቢዝነስና ዴቨሎፕመንት ምክትል ኃላፊ ገልጸዋል። ትምህርት አልነበረም። ወጣቶች ለዛ ነው ሌላ ኦፕሽን የለውም።

መሰሪያ ገዝተህ እንትን ማድረግ ነው። እና የዛ ያለው የመንግስት አለመረጋጋትን አለመጠነከር ኃይለኛ ችግር ነው። መሳሪያ እንደ ጉድ ነው እዛ ያለው። እኛ ጋር የሚመጡ እኮ ዴይሊ ገንቤ ላይ የሚያዘው ኮንትርባንድ መሰሪያዎች መጠረየ ሳይቀር እኮ ነው ገንቤ ላይ የሚያዘ ከእኛ ወጣደሮች ብቻ አይደለም የሚያገኘው። እነዚህ መጠረያ ከደቡብ ሱዳን ነው የሚመጡ ድንበር ተሻጋሪ ናቸው የሚመጡ እና ይህን ኦልሞስት እንደ ቢዝነስ ነው አሁን ሙርሌ መጥቶ ፍሪሊ ተመልሶ የሚሄደው ያለው ገብሬዎች

በእጃቸው መሳሪያ እንደነሱ አይታጠቅም። ስለ መፍትሄም ተከታይም ብለዋል። ለደቡብ ሱዳን መንግስት ርቀት ላይ ስለሆነ በነዚህ አካባቢ የአስተዳደራዊ መንግስት መኖር አለበት።

በወረዳ ሌብል ቢሆን በገብ ሌብል ጠንካራ የሆነ መኖር አለበት። ሁለቱም ሀገር መስራት ያለበት ጆይንት ኮሚቲ መኖር ነበረበት። የሁለቱም የጋራ ኮሚቲ ስለዚህኛው የሚመለከት የሚከታተል ጆይንት ኮሚቲ መኖር አለበት። ሰላም እንዲኖር የሚያረጋግጥ መድረክ ያስፈልጋል። ህዝብ ለህዝብ የሚገናኝበት መንገድ መኖር ያስፈልገዋል። ዋናው ነገር ከኋላ ያለው ጄኔሬሽን በትምህርት ጊዜ ማድረግ የትምህርት መክፈት አንዱ ነገር ነው። ባለፈው ሁለት ሺ አስራ አራት ዓመተ ምህረት በዚሁ የካቲት ወር ውስጥ ከአሜሪካ

ከአሜሪካ ድምጽ ጋር ቆይታ ያደረጉት የታላቋ ፒወር አካባቢ አስተዳደር ቃል አቀባይና የባህልና ኢንፎርሜሽን ሚኒስትር ጃይ አድንጉራናይ እነዚህ ጥቃት የሚፈጽሙ ግለሰቦች ከሙርሌ ጎሳ የወጡ ቢሆንም ጎሳውን አይወክሉም ሲሉ ሕጻናትን አፍኖ እንደሚወስዱ እንዲሁም ድንበር ተሻግረው የኢትዮጵያን ዜጎች እንደሚያጠቁ አስታውቆ ነበር። ታጣቂዎቹ ለመጨበጥ አስቸጋሪ መሆናቸውን የገለጹት ኃላፊው፣ ታጣቂዎቹ ማን እንደሆኑ የት እንደሚገኙ ስለማይታወቅ መፍትሄ ለመፈለግ ከባድ ቢሆንም መንግስት

መንግስት ለጉዳዩ መፍትሄ ለመፈለግ እየሰራ ስለመሆኑ አረጋግጣለሁ ብለው እንደነበር ይታወሳል። የሙርሌ ጎሳ ታጣቂዎች ከዘጠኝ ዓመት በፊት በኑዌር ዞንና አኝዋ ዞኖች ገብተው ከአንድ መቶ ሰባ ሰዎች በላይ መግደላቸውን ህፃናት ግተው መውሰዳቸውን ከሁለት ሺ በላይ ከብቶች መውሰዳቸውን አስታውሰው በወቅቱም ጉዳዩ በዓለም አቀፍ ደረጃ ትኩረት አግኝቶ እንደነበር

ተናግረዋል። በወቅቱ የመከላከያ ሰራዊት ወደ ደቡብ ሱዳን በመግባትና ታፍኖ ከተወሰዱ ህጻናት መካከል ከአንድ መቶ በላይ ህጻናት ወደ ቤተሰቦቻቸው መመለሱን መዘገባችን ይታወሳል። ናኩርና ፀሐይና አመሰግናለሁ። ክቡራትና ክቡራን አድማጮች ለምሽቱ ያዝነውን ማገባደዳችን ነው። ነገ ልዩ ዝግጅት አለን። እንደ አውሮፓውያን የቀን አቆጣጠር ማርች ስምንት በኢትዮጵያ አቆጣጠር ደግሞ የካቲት 29 የዓለም የሴቶች ቀን ነው። ልዩ ዝግጅት አለን። እንገናኝ። ትናደሩ።